በዩጋንዳ የፖለቲካ ታሪክ ከጎርጎሮሳዊ 1970 ዓ ም ጀምሮ በንቃት ተሳትፈዋል። በኢዲ አሚን ዘመነ ስልጣን በስደት የቆዩት ፕሬዚዳንት ዩዌሪ ሙሴቪኒ አሚንን ለመገልበጥ በተካሄደው ንቅናቄም ተካፍለዋል። ሚልተን ኦቦቴ ስልጣን ከመያዛቸው አስቀድሞ በተቋቋመው የሽግግር መንግስት የመከላከያ ሚኒስትር የነበሩት ሙሴቪኒ ከኦቦቴ ጋር ባለመስማማታቸው ለአምስት ዓመታት በአማጺነት ዱር ቤቴ ብለው ተዋግተዋል። በጎርጎሮሳዊ 1986 ካምፓላን ተቆጣጠሩና የፕሬዝዳንትነት መንበሩን የሚያዙ ከዚያን ጊዜ አንስተውም ምርጫ በተካሄደ ቁጥር የሚያሸንፉት እሳቸው ናቸው። የዩጋንዳ ብሔራዊ የምርጫ ኮሚሽን ሙሴቪኒ በ61 በመቶ ድምጽ ማሸነፋቸውን፣ የቅርብ ተፎካካሪያቸው ኪዛ ቤሲጄም 35 በመቶ ድምጽ አግኝተው ሁለተኛ መሆናቸውን ይፋ አድርጓል። ውጤቱን ያጣጣሉት በሲጄ አቤቱታቸውን ለፍርድ ቤት አቀርባለሁ እያሉ ነው። ለዚህ የሚረዳቸውን መረጃ በእጃቸው ለማስገባት ግን ከምርጫው ዕለት አንስቶ ከቤታቸው እንዳይነቃነቁ በቁም እስር ላይ መሆናቸው እንቅፋት እንደሆነባቸው ተገልጿል። ተፈላጊውን ማስረጃ ማሰባሰብ ባይቻል እንኳን በሰላማዊ መንገድ ውዝግቡን ለመፍታት የምርጫ ውጤቱን የሚያጣራ መርማሪ ኮሚቴ እንዲሰየም መድረክ ለዲሞክራሲያዊ ለውጥ የተሰኘው ፓርቲያቸው ፕሬዚዳንት ሙጊሻ ሙንቱ ጠይቀዋል። ለየካቲት አስሩ ምርጫ ገለልተኛ መርማሪ ኮሚቴ እንዲቋቋም እንጠይቃለን። የምርጫ ኮሚሽኑ በገለጸው ውጤትና እኛ ከመላ ሀገሪቱ ባሰባሰብ ነው መካከል ጉልህ ልዩነት አለ። በሀገሪቱ ተሸንፈዋል የተባሉት ፕሬዝደንታዊ እጩ ማሸነፋቸውን የሚያሳዩ ሁኔታዎች አሉን። ይህም በገለልተኛ መርማሪ ብቻ ነው በሰላማዊ መንገድ ሊፈታ የሚችለው። በሌላው ወገን ተመሳሳይ ጥያቄ የቀረበው በምርጫው መሸነፋቸው ከተገለጸው የፓርቲው እጩ አማማ ማባባዚ ሲሆን እሳቸው በሰዓቱ ይህን የሚያሳይ አቤቱታቸውን አሰባስበዋል። የማባባዚ ጠበቃ ሴቬሪኖ ቱዊኖ ቡሲንጌ እንደሚሉት አቤቱታቸው የሙሴቪኒ እጩ ተወዳዳሪዎች መራጮችን በጉቦ ደልለዋል፣ የምርጫ ውጤቱም ወደ ምርጫ ኮሚሽን የደረሰው ግልጽ ባልሆነ ስልት ነው የሚል ነው። ለምሳሌ ጉቦን በተመለከተ ተናግሬ ያለው ለመሆኑ እንዴት 18 ሚሊዮን መቆፈሪያ ለመራጮች በነጻ አከፋፍላለሁ ይባላል። ውጤቶች የሚሰባሰቡበት ማዕከል ሳይኖር እንዴት ነው ውጤቱን ለቅም ያለው ማለት የሚቻለው እነዚህ ሁሉ የተፈጸሙ ወንጀሎችና ከህጉ ጋር የማይጣጣመው አካሄድ ውጤቱ ላይ ተጽዕኖ አድርጓል በዚህም ምክንያት ፍርድ ቤቱ ሊሰርዘው ይገባል የዩጋንዳ የፍትህ ሚኒስቴር የበላይ አካል ይህን አቤቱታ የሚያዳምጡና የቀረበውን መረጃ የሚመረምሩ ከፍተኛ ዳኞች የተካተቱበት ቡድን ይፋ ያደርጋል ተብሎ ይጠበቃል ሽርዶች ነጋገራቸው ዩጋንዳውያን ኪዛ ቤሲጄ ላይ ይፈጸማል ባሉት ያልተገባ የያያዝ ምክንያት ባለስልጣናቱን ተችተዋል። የተያያዙበት ሁኔታ እንዳይንቀሳቀሱ መታገዳቸው፣ በዚያም ላይ ፖሊስ በየተራ ምክንያት እየመጣ እንዳይወጡ ማገዱና የመሳሰሉት ሁሉ አሉ። እናም ተንቀሳቅሰው ጉዳዩን ካላሰባሰቡ እንዴት አድርገው ነው ለፍርድ ቤት መረጃ ማቅረብ የሚችሉት? ውጤቱ በወጣ ጊዜ ምርጫው ነፃና ፍትሐዊ እንዳልነበር በጣም ይሰማን ነበር። ስለዚህ ሁላችንም ጉዳዩን ወደ ሕግ ይመሩታል የሚል ተስፋ ነበርን፣ ምክንያቱም ማንም በዚች ሀገር ጦርነት አይፈልግም። ወደ ሕግ ጉዳዩን ማቅረብ ሳይቻል ሲቀር አስደንጋጭ ነው የሆነው። ትልቁ ጥያቄ ቀጣዩ ምንድን ነው የሚል ነው። መንግስት ቤሲጄ መዋቅሩና ድጋፉ ስላላቸው በቂ መረጃዎች ሰብስበው አቤቱታቸውን እንዳያቀርቡና ፍርድ ቤቱም የሙሴቬኒን ድል እንዳይሰርዝ መንግስት የተጠቀመበት ስልት ነው ብዬ አስባለሁ። በርካታ የሲቪል ድርጅቶች ፕሬዚዳንት ዩዌሪ ሙሴቪኒም ሆኑ ተቀናቃኛቸው ኪዛ ቤሲጄ ይህን ውዝግብ ለመፍታት ሰላማዊ መንገድ ብቻ እንዲጠቀሙ ጥሪ እያቀረቡ ነው። በዚህ ምርጫ ተወዳድረው መሸነፋቸውን የተቀበሉት ሌሎቹ እጩ ተፎካካሪዎችም ውይይት እንዲካሄድ እያሳሰቡ ነው።